የአረና ትግራይ ህዝብ ግንኙነት ኃላፊ አቶ አምዶም ገብረ ስላሴ ዛሬ ጠዋት በፓርቲው ጽህፈት ቤት የሚገኙ የቆዩ ሰነዶችና ቆሻሻ በማቃጠል ላይ እያሉ በልዩ ኃይል ፖሊሶች መቀሌ ከተማ ውስጥ ለአምስት ሰዓታት ታግተውና ታስረው መቆየታቸውን ለአሜሪካ ድምፅ ተናግረዋል። ፖሊስ በበኩሉ የታሰረ የሚሆን የተያዘ ሰው የለም ብሏል። የትግርኛ ዝግጅት ክፍል ባልደረባ ገብረ ገብረ መድህን አቶ አምዶምን አነጋግሯል። ጽዮን ግርማ ታቀርበዋለች። የአረና ትግራይ ህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ዛሬ ጠዋት አምስት ሰዓት አካባቢ መቀሌ ከሚገኘው የአረና ትግራይ ጽሕፈት ቤት ቢሮቸው የቆዩ ሰነዶችን ለማስወገድ ራቅ ያለ ቦታ ሄደው በማቃጠል ላይ ያሉ በልዩ ኃይል ፖሊስ ለአምስት ሰዓታት ያህል መታሰራቸውንና መታገዳቸውን ይናገራሉ። አምስት ሰዓት አካባቢ ነው ያገትን። ከዛ እስከ ስምንት ሰዓት ተኩል መስታ ቆይን። ቆይተው የሀወልቲ ለከተማ ፖሊስ ህብረት ቤት ኃላፊዎች መተወሰዱ ወደ ፖሊስ ጣቢያው የልዩ ሀይል ፖሊሶች ለእገታው በምክንያትነት የገለጹላቸው ለማቃጠል ማን ፈቀደላችሁ የሚል እንደሆነ አቶ አምዶም ገልጸው ማንም ሰው ከአደጋ ተጠንቅቆ ወረቀቶችንም ሆነ ቆሻሻ ነገሮችን ማቃጠል ይችላል ይላሉ። ማንም ሰው ከአደጋ ተጠንቅቆ የወረቀቶችንም ሌሎች ቆሻሻ ነገሮች ማቃጠል ይችላል። የተለመደ ነገር ነው፣ አዲስ ነገር አይደለም። ብዙም አይደለም፣ ትንሽ ነው። ቆሻሻ ነገሮች፣ ሌሎቹ ወደ መኪና እንትኖች አሉ፣ ማህበራት አሉ፣ እነሱ ነው የሚሰጣቸው። ይሄ ግን እንዲወጣ አልፈለግነውም፣ ነው መቃጠል አለበት ያልነው ነው። ወደ ሀውልት ፖሊስ ክፍለ ከተማ ጽሕፈት ቤት ከተወሰዱ በኋላ የተነገራቸው ነገር ተመሳሳይ እንደሆነ አቶ አምዶም ይገልጻሉ። መጠየቃችሁ ልክ ነው። አደጋ እንዳይደርስ ነው። ስለዚህ እንደ ማንኛውም ኃላፊነት የሚሰማው ሰው ነው የተጠየቃችሁት። በሌላ ሊያዛ ይገባም ያልን እና በዛ ነው የለቀቁት። ማንም ሰው መጠየቅ ይችላል ያሉት አቶ አምዶም ለአምስት ሰዓታት ያህል መጉላላት ግን ተገቢ እንዳልሆነ ይናገራሉ። በጣም ተግላልተናል። ነው እንጂ መጠየቃቸው እኛም ትክክለኛውን መልስ ነገር ናቸው። ምንም ጉዳት ሳይደርስ በጥንቃቄ እንዳደረግ ነው አይተው ስለዚህ ጉዳይ ማብራሪያ ለማግኘት አቶ አምዶም ታሰርኩበት ወዳሉት የሃውልቲ ክፍለ ከተማ ፖሊስ ጽፈት ቤት መርማሪ ለሆኑት ኢንስፔክተር ሀዱሽ ደውለን ነበር። ምላሻቸውን በድምጽ ለመቀረጽ ፈቃደኛ ባይሆኑም ስለ ጉዳዩ ስንጠይቃቸው ሰው የሚታሰርበት ስነ ስርዓትና አካሄድ አለ፣ ስለዚህም የታሰረም ይሁን የተያዘ ሰው የለም ሲሉ ምላሽ ሰጥተዋል።